y yeah, ya america dms radio tabiano mm -hmm. ሰላም፣ ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን ለተማክሰኞ ሐምሌ 24 2010 ዓ ም ፕሮግራሞቻችንን ይዘንላችሁ ቀርበናል። የምሽቱ አስተናጋጆቻችሁ ቆንጂታይና አዳነች ፍስሐየንን። ለምሽቱ የያዝናቸውን ቅንብሮች እናስተዋውቃችሁ። የአርበኞች ግንቦት ሰባት አመራሮች በአንድ ወር ጊዜ ውስጥ ወደ ኢትዮጵያ እንደሚገቡ ድርጅቱ አስታወቀ። ውሳኔዎችን መሰረት የሚያደርገው እነኚህን ተቋማት በመገንባት እና እውነተኛ ዲሞክራሲያዊ ስርዓት እንዲፈጠር የሚደረገውን የሽግግር ሂደት እዛው ሆነን ማገዝ አለብን። ይሄ የአንድ ድርጅት የአንድ የመንግስት አካል ስራ ብቻ ሳይሆን የባለድርሻ አካላት ሁሉ የሚሳተፉበት ነው። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ናቸው። ዛሬ የተሰጠውን ጋዜጣዊ መግለጫ ተከታተሉ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ና አብረዋቸው ወደ አሜሪካ የመጡ ከፍተኛ ልዑካን የሚኒያፖሊስ ና የሎስ አንጀለስ ቆይታዎችን የተመለከቱ ቅንብሮችም አሉን። እንዲህ አንድ ሆናችሁ የምስጭት ታዩ የምታምሩ መላ የኢትዮጵያ ልጆች ሌሎችም በርከት ያሉ ዘገባዎች አሉን። ፕሮግራማችንን ንግስታ መሪ ይመራልናል። መልካም ምሽት። ቀደም ሲል የሰማናቸው የኦሮሚያ ክልል ፕሬዚደንት አቶ ለማ መገርሳ በሚኒያፖሊስ ከኢትዮጵያውያን ጋር ትናንት ባሳለፉት ጊዜ ከተናገሩት ነው። በምሽቱ ዝግጅታችን ይዘነዋል። አሁን በቀጥታ ወደ ዓለም ዜናው እናልፋለን። በውጭ ሀገር መሰረቱን አድርጎ ላለፉት አስር ዓመታት የትጥቅ ትግል ሲያካሄድ የቆየው አርበኞች ግንቦት ሰባት አመራሮች በአንድ ወር ጊዜ ውስጥ ወደ ኢትዮጵያ እንደሚገቡ ድርጅቱ አስታወቀ። በዛሬው ዕለት የድርጅቱ ከፍተኛ አመራር አባላት በሰሜን ቨርጂኒያ በሰጡት የጋዜጣ መግለጫ ንቅናቄው በኢትዮጵያ ውስጥ ሰላማዊና ሕጋዊ ትግል ለማድረግ የሚያስችል ሁኔታ መፈጠሩን ጠቁመዋል። የድርጅቱ ሊቀመንበር ዶክተር ብርሃኑ ነጋ ከተጓዦቹ አንዱ እንደሚሆኑ ለአሜሪካ ድምፅ ተናግረዋል። ድርጅቱ ውሳኔውን ይፋ ያደረገው በሰሜን አሜሪካ ጉብኝት ካደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ባለፈው ሳምንት ተገናኝተው ከተናገሩ በኋላ ነው። አርበኞች ግንቦት ሰባት በኢትዮጵያ ገዢ ፓርቲ ኢህአዴግ ውስጥ የለውጥ ኃይሎች ያላቸው አመራር አባላት ሐቀኛ የዲሞክራሲ ለውጥ ፍላጎትን ማጤኑንና ለሀገር የሚበጁ እርምጃዎች ሊወስዱ ማስተዋሉን አስረድቷል። ጋዜጣዊ መግለጫውን ዛሬ ጠዋት የተሰጠውን ተከታትለናል። ከዜና በኋላ በአብይ ርዕስ ዘገባውን እናቀርባለን። የዚምባብዌ ሕዝብ ትላንት ሰኞ የተካሄዱትን ምርጫዎች ውጤት በጉጉት እየተጠባበቀ ነው። ምርጫው በብዙዎቹ ዘንድ በቀድሞው መሪ ሮበርት ሙጋቤ የ38 ዓመታት ፈላጭ ቆራጭ አገዛዝ የዳሸቀው የሀገሪቱ ምጣኔ ሀብት ያገግማል ጎደፈው ስሟ ይታደሳል የሚል ተስፋ አሳድሯል፣ ይላል ዘጋቢያችን ማይክል ብራውን። ቆንጅታዬ ተቀርበዋለች። ትናንት ሰኞ ማታ የድምፅ አሰጣጡ እንደተጠናቀቀ ቆጠራው ተጀምረዋል። በዋና ከተማዋ ሐራሬ የተሰማሩ የድምፅ አሰጣጡ ታዛቢዎች ካለፉት ምርጫዎች ጋር ሲነጻጸር ብዛት ያለው ህዝብ በተሳተፈበት በዚህ ምርጫ አስተውለናል ያሉት ይህ ነው የሚባል ውዝግብ የለም። በፕሬዝደንታዊው ምርጫ በዋናነት የተፎካከሩት ሚስተር ሙጋቤ ባለፈው ዓመት ዳር ወር ላይ ስልጣናቸውን ከለቀቁ በኋላ አስተዳደሩን የተረከቡት ፕሬዝደንት ኤመርሰን ምናንጋጓና የተቃዋሚ መሪ ኔልሰን ቻሚሳ ናቸው። ኔልሰን ቻሚሳ በገጠሩ አካባቢ ድምፅ መስጫው ካርድ ትክክለኝነት ላይ ስጋት እንዳላቸው ተናግረዋል። በገጠር አካባቢዎች ሥራ ላይ የዋሉት ድምፅ መስጫ ካርዶች ትክክለኞቹ ናቸው ብለን ተስፋ እናደርጋለን። እንደዛ ከሆነ የተጭበረበረ ስራ ካልተሰራ፣ ድሉ የህዝብ እንደሚሆን አንጠራጠርም። ኔልሰን ቻሚሳ የተቃዋሚው የዲሞክራሲያዊ ለውጥ ንቅናቄ ህብረት መሪ ሲሆኑ ኤመርሰን ምናንጋጓ የገዢው ዛኑ ፒኤፍ መሪ ናቸው። የቅድመ ምርጫ የህዝብ አስተያየት ግምገማዎች እሳቸው ከቻሚሳ በጥቂቱ የሚበልጥ የመራጭ ድጋፍ እንዳላቸው አሳይተዋል። እርጅና የተጫጫናቸው ሙጋቤ ባለቤታቸው ግሬስ እና ልጃቸው ቦና ደጋግፈዋቸው ወደ ምርጫ ጣቢያ ሄደው እንደ ማናቸውም ድምፅ ሰጪ ሶስት ካርድ ተቀብለው በልጃቸው ድጋፍ በጥንቃቄ ድምፃቸውን ሰጥተው ወጥተዋል። ሰልፍ ይዞ የሚጠባበቀው መራጭ ገሚሱ በድጋፍ ሆታና እልልታ ሲቀበላቸው፣ ሌሎች ቺሳ ቺሳ እያሉ የሚደግፉት ተቃዋሚውን መሪ ቻሚሳ መሆኑን እያሰሙ ተቀብለዋቸዋል። ሙጋቤን ቪኦኤ ማንን ነው የመረጡት ብሎ ጠይቆ ነበር፤ ለመናገር ፈቃደኛ አልሆኑም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ መመሳጠር ወንጀል አይደለም ሲሉ ዛሬ አስታውቀዋል። ፕሬዚዳንቱ ይህን ያሉት አቻምና ዩናይትድ ስቴትስ በተካሄደው የትራምፕ የምርጫ ዘመቻና በሩሲያ ጠልቃ ገብነት መካከል ግንኙነት ይኖር እንደሆነ ለማጣራት በሚመረምሩት ልዩ ካውንስል ሮበርት ሙለር ላይ የሚያካሂዱትን የማጥቃት ዘመቻ በቀጠሉበት ወቅት ነው። ትራምፕ ያስተጋቡት ከጠበቆቻቸው አንዱ ሩዲ ጁሊያኒ ያሉትን ነው። የኒውዮርክ ከተማ ከንቲባ የነበሩት ጁሊያኒ መመሳጠር በሀገሪቱ ሕግ መሰረት ወንጀል አይደለም ብለዋል። ትራምፕ አያይዘውም ያም ሆነ ይህ የምርጫ ዘመቻቸው ከሩሲያ ጋር ስላልተመሳጠረ ምንም ማለት አይደለም ብለዋል። መመሳጠር ወንጀል ባይሆንም እንኳን ሙለር በሀገሪቱ ምርጫ ላይ ከውጭ መንግስት በተደረገ ተጽዕኖ የማሳደር ጥረት ጋር በተያያዘ ሴራና ሌሎች ወንጀሎች ተፈጽመው እንደሆነ እንዲሁም የትራምፕ የምርጫ ዘመቻ ሰራተኞች ከሩሲያ ጥቅም ጋር ያደረጉት ግንኙነት ካለ እየመረመሩ ሊሆን እንደሚችል የህግ ባለሙያዎች እየተናገሩ ነው። ትራምፕ ከብዙ ማቅማማት በኋላ የሩሲያ ጠልቃ ገብነት እንደነበረ አምነዋል። ይሁንና የምርመራውን ሂደት ትልቅ ፌዝ ብለውታል። በሌላ ዜና በቀረጥና በባንክ ማጭበርበር ክስ የተመሰረተባቸው የቀድሞ የትራምፕ የምርጫ ዘመቻ ሊቀመንበር ፖል ማናፎርት ዛሬ የፍርድ ሂደት ተጀምሮባቸዋል። ጁሪ ማለት ፍርዱን የሚሰጡ ሰዎች ቡድን ለዚሁ ጉዳይ እየተመረጠ ነው። ልዩ መርማሪ ሮበርት ሞለር አቻምና በተካሄደው የዩናይትድ ስቴትስ የምርጫ ዘመቻ ውስጥ የሩሲያ ጣልቃ ገብነት ላይ በሚያካሂዱት ምርመራ እስካሁን ባለው ጊዜ ለፍርድ የቀረቡት የመጀመሪያው ሀሳሽ ሲሆኑ፣ ፖል ማራፎርት የምርመራ ውጤት የሚፈተንበት ጊዜ ተደርጎ ታይቷል። እሳቸው ግን ጥፋተኛ አይደለሁም ሲሉ አስተባብለዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በምስራቅ አፍጋኒስታን በሚገኝ የመንግስት ሕንጻ ላይ በተፈጸመ ጥቃት ቢያንስ 15 ሰዎች መገደላቸውን የሀገሪቱ ባለስልጣኖች ገልጸዋል። ባለስልጣኖች እንደሚሉት አጥቂዎቹ ኢላማ ያደረጉት ከፓኪስታን ጋር በሚዋሰነው ናራንጋር ክፍለ ሀገር መዲና ጀላልአባድ ያለውን የስደተኞች ጉዳይ መስሪያ ቤት ነው። አንድ አጥፍቶ ጠፊ በመስሪያ ቤቱ በር ላይ ራሱን ካፈነዳ በኋላ ሌሎቹ አጥቂዎች ወደ ህንፃው ገብተው የከፍተኛ ደረጃ ስብሰባ ይካሄድ በነበረበት ቦታ ላይ ወረራ እንዳካሄዱና ለሰዓታት ያህል የተኩስ ልውውጥ እንደነበር የአካባቢው መንግሥት ቃል አቀባይ ገልጸዋል። ታሊባን በማጥቃቱ ተግባር የለሁበትም በማለቱ በማለቱ እስላማዊ መንግስት ነኝ የሚለው ቡድን ሊሆን ይችላል የሚል ጥርጣሬ አለ። በሌላ በኩል ደግሞ ዛሬ ማለዳ ላይ በምዕራባዊ ፋራ ክፍለ ሀገር መንገድ ላይ በተቀበረ ፈንጂ የአስራ አንድ ሰዎች ህይወት መጥፋቱን አርባ ሰዎች መቁሰላቸውን ባለሥልጣኖች ጠቁመዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከኢራን ጋር በቀጥታ ለመነጋገር ዝግጁ መሆናቸውን ትናንት ሰኞ ተናገሩ። ከኢጣሊያው ጠቅላይ ሚኒስትር ጁሴፔ ኮንቲ ጋር ባደረጉት ጋዜጣዊ ጉባኤ ከኢራን ፕሬዚደንት ሀሰን ሮሃኒ ጋር ተገናኝተው የመነጋገር ፍላጎት ይኖራቸው እንደሆነ በአንድ ጋዜጠኛ ሲጠየቁ ተገናኝቶ በመነጋገር አምናለሁ የሚል ምላሽ ሰጥተዋል። በተለይም ጦርነት ሊካሄድ በሚችልበት ጉዳይ ስለ ሞት፣ ስለ ረሃብና ስለ ሌሎች ነገሮች ሲሆን ከ ሲሆን ከሰዎች ጋር ተገናኝቶ መነጋገሩ አይጎዳም ብለዋል። ፕሬዚደንቱ ከኢራን ጋር ለመነጋገር ቅድመ ግዴታ ያስቀምጡ እንደሆነ ሲጠየቁ ደግሞ ቅድመ ግዴታ አይኖርም ለመነጋገር የሚፈልጉ ከሆነ አደርገዋለሁ ነው ያሉት። የሀገሪቱ ምክር ቤት አከራካሪ የሆነውን ሕገወጥ ፍልሰትን ለማገድ በዩናይትድ ስቴትስና በሜክሲኮ ድንበር ግንብ ለመስራት የቀረበውን እቅድ እንዲያጸድቅ ፕሬዚደንት ትራምፕ ትላንት ደግመው ግፊት አድርገዋል። ፕሬዚደንት ትራምፕ ከኢጣሊያው ጠቅላይ ሚኒስትር ጁሴፔ ኮንቴ ጋር ጋዜጣዊ ጉባኤ ካደረጉ በኋላ የድንበር ጸጥታ፣ ብሔራዊ ጸጥታ ነው ብለዋል ጠንካራ ሀገሮች ጠንካራ ድንበሮች ያስፈልጓቸዋል፣ ሲሉም አክለዋል። የጣሊያው ጠቅላይ ሚኒስትርም በፍልሰተኞች ላይ አክራሪ አቋም አላቸው። ዩናይትድ ስቴትስ ከዓለም እጅግ የማይረቡ የኢሚግሬሽን ህጎች ስላሏት የዓለም መሳቂያ ሆነናል ብለዋል ፕሬዚዳንቱ። የዩናይትድ ስቴትስ የስለላ አገልግሎቶች ሰሜን ኮሪያ አዳዲስ ሚሳይሎች እየሰራች መሆኗን የሚያሳይ ምልክት እንዳለ እንደገለጹ ተዘግበዋል። ዋሽንግተን ፖስት ጋዜጣ በዘገበው መሰረት ማንነታቸው እንዲገለጽ ያልፈለጉ የስለላ ባለስልጣኖች ሰሜን ኮሪያ ሳኑም ዶንግ በሚባል ግዙፍ የምርምር ተቋም ላይ ቢያንስ አንድ ወይ ሁለት ሚሳይሎች እየሰራች ሳይሆን አይቀርም ብለዋል። በሳተላይት የተነሱ ምስሎችን ያካተተ አዲስ ማስረጃ ሚሳይሎቹ በፈሳሽ ጋዝ የሚሞሉ አህጉር አቋራጭ መሆናቸውን እንደሚያሳይ ነው ጋዜጣ የጠቆመው። የሚሰሩትም ዩናይትድ ስቴትስ ሊደርሱ የሚችሉ ሚሳይሎች በተሰሩበት የሰሜን ኮሪያ ፋብሪካ ላይ መሆኑን ጋዜጣው አክሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ሬዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ምሽት ፕሮግራማችን ነው እስከ አራት ሰዓት ከእናንተ ጋር እናመሻለን አስተናጋጆቻችሁ እኛ አዳነች ፍሳዬና ቆንጅት ታዬ ነን ወደ መጽሔት ክፍለ ጊዜ ዘገባዎችን ወደምናቀርብበት ከማለፋችን በፊት ወደ ኋላ ከሚቀርቡ ቅንብሮች አንዱን ለቅምሻ በኢትዮጵያ ከወጣሁ አርባ ስምንት ዓመቴ ነው። ኢትዮጵያ እመለሳለሁ የሚልም ሀሳብም ተስፋም አልነበረኝም። እሳቸውን ካገኘሁ በኋላ ግን እንደገና ባለቤትነትና አገር እንዳለኝ ለመጀመሪያ ጊዜ በደንብ ተሰማኝ። አገር አለኝ የሚለውን ነገር በልቤ ላይ ቀርጾብኝ በጣም ነው አመሰግዳቸው። ፕሮፌሰር አለማየሁ ገብረ ማርያም በብዛት በሚታወቁበት አልማርያም ስለ ጠቅላይ ሚኒስትር አብይ አህመድ የሎስ አንጀለስ ቆይታ ከተናገሩት የወሰድነው ነው። ወደ ኋላ ላይ እናቀርበዋለን። አሁን ወደ አብይ ርዕስ እናልፋለን። በውጭ ሀገር መሰረቱን አድርጎ ላለፉት አስር አመታት የትጥቅ ትግል ስልት ሲያራምድ የቆየው አርበኞች ግንቦት ሰባት አመራሮች በአንድ ወር ጊዜ ውስጥ ወደ ኢትዮጵያ እንደሚገቡ ድርጅቱ አስታውቋል። በዜናው እንዳል ነው። በዛሬው ዕለት ድርጅቱ የሰጠውን ጋዜጣዊ መግለጫ ሄኖክ ሰማግዜር ተከታትሏል፣ እንደሚከተለው ያቀርበዋል። ቆንጂት፣ እንግዲህ የአርበኞች ግንቦት ሰባት ከፍተኛ አመራር አባላት ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ እና እንደዚሁም ከሌሎች የመንግስቱ ልኡካን ጋር በዚህ በዋሽንግተን ዲሲ ተገናኝተው መወያየታቸው ይታወሳል። ይህንን ዝርዝር የውይይታቸውንና የተስማሙባቸውን ጉዳዮች ዝርዝር በዛሬው ዕለት ለጋዜጠኞች ይፋ አድርገዋል። እንግዲህ ይሄንን ያብራሩት የአርበኞች ግንቦት ሰባት ከፍተኛ አመራር አባል አቶ ኤፍሬም ሞዴቦ በአንድ ወር ጊዜ ውስጥ በውጭ ሀገር የሚገኙ የአርበኞች ግንቦት ሰባት አባላት አመራር፣ እንደዚሁም እንቅስቃሴው ወደ ኢትዮጵያ እንደሚገባ ነው የገለጹት። ኢትዮጵያ ውስጥ የፖለቲካ ምህዳሩ እንዲሰፋና እውነተኛ የዴሞክራሲ ስርዓት እንዲመሰረት የሚያስችል እንቅስቃሴ ማድረግ ይቻላል ብለን በውጭ ሀገራት የሚገኘው የንቅናቄውን አመራር ሙሉ በሙሉ ወደ ሀገር ውስጥ ለማስገባት ውሳኔ ላይ ደርሰናል። ቆንጅት እንግዲህ የኢትዮጵያ ምን አይነት የዴሞክራሲ ስርዓት ማምጣት ይቻላል በዚህ ደግሞ በምን አይነት መስኮች መተባበር ይቻላል በሚል ሰፋ አድርገው የድርጅቱ ሊቀመንበር ዶክተር ብርሃኑ ነጋ ማብራሪያ የሰጡበት። እንግዲህ ይህንም በማስመልከት የተቋማት ግንባታን አስመልክቶ በኢትዮጵያ አሁን ያሉ ተቋማትን እንዴት መገንባት፣ አብሮ መገንባት እንደሚቻል፣ የፖለቲካ ስርዓቱን የፖለቲካ አደረጃጀቱንም በተመለከተ እንዴት አብሮ መስራት እንደሚቻል ዴሞክራሲ ተቋማት ስንል የምርጫ ቦርድ አወቃቀርን፣ የምርጫ ቦርድ ነጻነትን፣ የፍትህ አካላትና የፍርድ ቤቶችን ነጻነትን፣ እንደዚሁም የመገናኛ ብዙሃን ነጻነትን አስመልክቶ ዶክተር ብርሃኑ ነጋ ላቀረብኩላቸው ጥያቄ ሰፋ ያለ ማብራሪያ ሰጥተዋል። ምን አይነት ለውጦች ተመልክታችሁ፣ ምን አይነት መተማመኛዎችና ምን አይነት ስምምነቶች ላይ ደርሳችሁ ነው ወደ ኢትዮጵያ ለመመለስ የሚያስችሉ ምን ተጨባጭ የሆኑ የዴሞክራሲ ስርዓት ግንባታ ለውጦች አሉ ብዬ ጠይቂያቸው ነበር። መልሳቸውን ንስማ። ውሳኔያችን እነኚህ ተቋማት ተገንብተው አልቀዋል በሚል በፍጹም አይደለም። ውሳኔያችን መሰረት የሚያደርገው እነኚህን ተቋማት በመገንባትና እውነተኛ ዴሞክራሲያዊ ስርዓት እንዲፈጠር የሚደረገውን የሽግግር ሂደት እዛው ሆነን ማገዝ አለብን። ይሄ የአንድ ድርጅት የአንድ የመንግስት አካል ስራ ብቻ ሳይሆን የባለድርሻ አካላት ሁሉ የሚሳተፉበት ነው። እኛም እንደ ባለድርሻ አካላት እነኚህ ተቋማት በመገንባት ሂደት ተቋማቱን በመገንባት ሂደት ብቻ ሳይሆን ከተቋማቱን ባሻገር በማህበረሰብ ውስጥ ሊፈጠር የሚገባው መረጋጋት፣ ሀገር ዴሞክራሲያዊ ምርጫ ማድረግ፣ ዴሞክራሲያዊ ስርዓት መገንባት በመግለጫችን ላይ እንዳነበብ ነው የአጭር ጊዜ ስራ አይደለም። የረጅም ጊዜ ስራ፣ ብዙ ድካም የሚጠይቅ ስራ ነው። ጅምሮ አለ። በመንግስት በኩል ይሄን ለማድረግ ፈቃደኛነት አለ። በዚህ ሂደት ላይ ለማገዝና አብሮ እነኝን ተቋማት በመገንባት ሂደት ውስጥ ለመሳተፍም ነው። ግንቦት ሰባት በቀጣይነት ስለሚያደርገው የፖለቲካ ተሳትፎ በዝርዝር ያስታወቀው ነገር አለ በዚህ ጋዜጣዊ መግለጫ? ልክነሽ ቆንጂት፣ በቀጣይነት ግንቦት ሰባት አስቀድመው እንደ ገለጹት ከሆነ እንደ ንቅናቄ ነው የምንገባው ወይስ እንደ ፖለቲካ ፓርቲ ነው የምንገባው በምን አይነት መልኩ ነው ወደ ኢትዮጵያ የምንገባው ብለው እርስ በእርሳቸው ተወያይተው፣ አመራሩ አባላቱ ተወያይተው ውሳኔ ላይ ደርሰዋል። በዚህም የወሰኑት ውሳኔ በኢትዮጵያ የፖለቲካ ፓርቲ መስርተው ለመንቀሳቀስ ነው። የፖለቲካ ፓርቲ መስርተው ሲባል ግን እንደዚሁ ብቻቸውን ሳይሆን ከሌሎች ፓርቲዎች ጋር አብረው ሊሰሩ የሚቻልበትን እንዲያውም ዶክተር ብርሃኑ ነጋ የፓርቲው ሊቀመንበር ሲገልጹ ወደ ሁለት መቶ እና ሶስት መቶ ፓርቲ ባለበት የኢትዮጵያ የዴሞክራሲ ተሳትፎ መልካም አስተዳደርም ሆነ የዴሞክራሲ ስርዓት አያብብም ሲሉ ነው የተናገሩት። ይህንኑ ሁኔታ ነው በቅርቡ ከእስር የተፈቱት የአርበኞች ግንቦት ሰባት ከፍተኛ አመራር አቶ አንዳርጋቸው ጽጌ ምን አይነት የፖለቲካ ስርዓት ምን አይነት የፖለቲካ ተሳትፎ በሚል ሰፋ ያለ ማብራሪያ ሰጥተዋል። ስቲያቱ አንዳርጋቸው ያሉትን ምስማ ቅድም እንደተባለው የሚወሰን ከሆነ ወደ ፖለቲካ ድርጅትነት እንድቀየር የሚባል ከሆነ ዝርዝር የሆኑ ፖሊሲዎች ውስጥ ይገባል። ሙሎ ጥቅል ከሆነው ንቅናቄ ይዞት ከነበረው ፕሮግራም ጋር የዘለሉ ነገሮች ናቸው። የጤና፣ የትምህርት፣ የመሬት አሁን ያነሳሽውም የአስተዳደራዊ የሆኑ የፌዴራሊዝም፣ የመሳሰሉት ነገሮች ላይ ግልጽ የሆነ አቋምና ፖሊሲ ይዞ የሚወጣ ነው። ያኔ በእንዲህ አይነት ነገሮች የአንድ ሀገር ህዝብ በሙሉ የሀገሩን ፖለቲካ ክቶች በጋራ የሚስማሙበት ሁኔታ አይኖርም። ያለው እንደዛ ከሆነ አንድ ፓርቲ ነው ሀገር ላይ የሚሆነው ማለት ነው። ሁለተኛ ደረጃ መጪው ምርጫ ዴሞክራሲያዊ እንዲሆን ምን መደረግ አለበት ነው። መጪው ምርጫ በተቻለ መጠን ፍትሐዊና ዴሞክራሲያዊ እንዲሆኑ የሚያደርጉ ከዘጠና ሰባት ምርጫ ጀምሮ እንዲህ አይነት ነገር እንዲሆን አስፈላጊ ናቸው ያልናቸው የተቋማት ነገር መኖር አለባቸው እንዳለው በአንድ ሀገር ፍትሃዊ ምርጫ እንዲኖር ማድረግና የሚሰራ በቋሚነት ደግሞ የሚሰራ ዴሞክራሲ እንዲኖር ማድረግ ሁለቱ ይለያያል። በቋሚነት እንዲሰራ የሚያደርገው ነገር ትልልቆቹን ጊዜ የሚፈጁትን ተቋማት በሙሉ በሚገባ ዴሞክራሲያዊ ማድረግ ይጠይቃል። ለምሳሌ ያክል አርሚውን የትኛውም የፖለቲካ ድርጅት ታዛዥና አገልጋይ ያልሆነ አድርጎ ማዋቀር ደህንነቱን፣ ፖሊሱን ይጠይቃል። ቆንጂት እንግዲህ በስተ መጨረሻ ያቀረብኩላቸው ጥያቄ ለሁሉም የአርበኞች ግንቦት ሰባት አመራር አባላት፣ ከአስር አመት በፊት ግንቦት ሰባትን በመሰረቱ ጊዜ የጋዜጣዊ መግለጫው ላይ ተገኝቼ ነበር እና የትግል ጉዟችሁ ምን ይመስል ነበረ? በትግል ጉዟችሁ ውስጥ የገጠሟችሁ ፈተናዎች ምን ነበሩ? አሁንስ ተስፋችሁ ምንድን ነው? ወደ ኢትዮጵያ ስትመለሱ እንገባለን ስትሉ የሚል ነው። እንግዲህ ዶክተር ብርሃኑ ነጋ በግልጽ እንዳስቀመጡት የአስር ዓመት ጉዟቸው በጣም ፈጣኝ እንደነበረ ግን ብቸኛ አማራጭ በመሆኑ ተገደው እንደገቡበት ነው የገለጹት። ቆንጅት እንግዲህ ይሄን ይመስላል። ዝርዝሩን በድረ ገጻችን እንደዚሁም ደግሞ በፌስቡክ ገጻችን ላይ አቅርበነዋል። ሙሉን መከታተል የሚፈልጉ ካሉ ይሄንን መከታተል ይችላሉ። እናመሰግናለን። ሄኖክ በጣም አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ በትናንትና ዕለት በሚኒያፖሊስ ከኢትዮጵያ ማህበረሰብ ጋር ተገናኝተው ተወያይተዋል። በስፍራው ያለው ሰለሞን አባተ ውይይቱን ተከታትሎ ያጠናቀረው ዘገባ ቀጥሎ ይቀርባል። የአማራ ፖሊሱ ታርጌት ማዕከል ትናንት በተለየ ሁኔታ የደመቀ ነበር። በኢትዮጵያውያን የተለያዩ አለባበሶች ከኢትዮጵያ ብሔራዊ ባንዲራ ጋር ጎን ለጎን ይውለበለቡ በነበሩ የኢትዮጵያን ፖለቲካና ሕልውና ጨምሮ የተለያዩ አመለካከቶችን ሲያንጸባርቁ በቆዩ ባንዲራዎች የኢትዮጵያውያን ህብረ ብሔራዊ ውዝዋዜዎች እና ዝማሪዎች ወዘተረፈ አዳራሹ ድንገት ለሚገባ አንዳች ኪናዊ ትርኢት ወይም በጉጉት የሚጠበቅ የስፖርት መድረክ እንጂ በእውኑ ስለ ሀገር፣ ስለ ፖለቲካ፣ ስለ ኢትዮጵያ መጻኢ ዕጣ ፈንታ የሚነገርበት የንግግሮች መድረክ አይመስልም ነበር። አዳራሹ በእውኑ ውብ ነበር። የተንቆጠቆጠ ኢትዮጵያ በአንድ አዳራሽ ውስጥ ያ ሰው ዘር፣ ሃይማኖት፣ የፖለቲካ እምነቱን፣ ሌላውንም ልዩነቱን እንደያዘን ይሁን ከአዲስ አስተሳሰብና ከአዲስ ራዕይ ጋር የተሰበሰበው ግን በአንድ ሀሳብ ነበር። ከዚህ ቀደም በኢትዮጵያ የፖለቲካ ታሪክ ውስጥ በማይታወቅ ሁኔታ በመሪዎቹ ዙሪያ አንድ ሆኖ መቆሙን ለመግለጽ ድጋፉን ፍቅርና ክብሩን ለማሳየት፣ የሚኒሶታው መድረክ ውበት የኢትዮጵያው ከፍተኛ ልዑካን ቡድን የአሜሪካ ቆይታ ማጠቃለያ መሆኑ በእውኑ አሜሪካ የሚኖሩ ኢትዮጵያውያንን መስተንግዶ ከፍ ያደረገ እንደነበር ለማየት አያዳግትም። መድረኩ በሃይማኖቶች አባቶችና በባህላዊ የአዛውንት ጸሎትና ምርቃት ሲከፈት የኔ ነው የእርሱ ነው ያለ ማንም ሳይኖር ሁሉም ቆሞ የሁሉንም ጸሎት አጀበ፣ የሁሉንም ምርቃትና በረከት ተቀበለ። ቀድሞ የተናገሩት የኦሮሚያ ፕሬዚደንትና ጠቅላይ ሚኒስትሩ የቲም ለማ ሊቀመንበር ሲሉ በራሳቸው ንግግር ውስጥ የጠቀሷቸው አቶ ለማ መገርሳም የአዳራሹ ውበት አስተውለዋል። እንዲህ አንድ ሆናችሁ ስትታዩ የምታምሩ መላ የኢትዮጵያ ልጆች በአንድ ላይ እንዲህ ተሰብስበን ተሰብስበን በንዲህ አይነት ባማረ ሁኔታ ተሰብስበን ስንታይ እናምራለን። በመሆኑም ዘር ሳይገድበን፣ ቀለም ሳይገድበን፣ ሃይማኖት ሳይገድበን እንዲህ ተሰብስበን አንድ የኢትዮጵያ ልጆች እንዲህ ባማረ። አንድ ስንሆን የተለያየ መልክ ያለን የተለያየ ቀለም ያለን፣ ግን አንድ ላይ ስንሆን የበለጠ ውበት ያለን የበለጠ የምናምር ብቻ ሳንሆን የምንፈልገው የምንዋትትለት እንዲሁ ለማማር ብቻ ሳይሆን ከመለያየት ከመከፋፈል ውርደት እንጂ ጥቅም እንደማይገኝ መቼም ልሳነ ብዙ ናቸው እና በብዙ የኢትዮጵያ ቋንቋዎች ሰላምታ የተጀመረው የጠቅላይ ሚኒስትር አብይ አህመድ ንግግርም በኢትዮጵያውያን መካከል ተተክሎ የኖረው የመለያየት ቀልብ እንዲገፈፍ የሚጠይቅ ነበር፣ መተማመን እንዲበዛ የሚያሳስብ ነበር። እዚህ ያላችሁ ጎልማሶች እና ሽማግሌዎች እነዚህ ሕፃናት የዚያን ሁሉ ባህል አንስተው አንድ ቢዘነጉ ኃላፊነት መውሰድ የሚገባን እኛ እንጂ እነሱ አይደሉም። ላለፉት በርካታ ዓመታት ያላስተማርናቸውን ያላሳየናቸውን ያልነገርናቸውን በአንድ ጀንበር ኬት ሊያመጡ ትችላሉ። በዚህ ምክንያት ልጆቻችን ተነጋግረው መግባባት፣ ተቀራርበው መወያየት ወደማይችሉበት የባዕድነትና የጥላትነት ደረጃ ላይ አድርሰናቸው ስለቆየን ኃላፊነት መውሰድ ብቻ ሳይሆን ያን ለማካካስ ቀን ከሌት ተደምረን ልንሰራ ይገባናል። በመካከላችን የገነባነው ግንብ አድጎ ሌላውን ብቻ ሳይሆን የምንወዳትን ሀገራችንና የነገ ዕጣ ፈንታችንን ጋርዶብናል። ሀገር ብትፈርስ ትውልድ ተበትኖ የዓለም መሳቂያ ቢሆን በመጠፋፋት ጎዳና ላይ በሽቅድድም ስንገሰግስ ሳናሸንፍ ተሸናንፈንና ከንቱ ሆነን ብንቀር የሚጠቀመው ማን ነው? እኛም ከሌሎችና ከታሪክ ተምረን በመለያየት በመጠላላት ሳይሆን ፍቅርን በመዝራትና ይቅር በመባባል አንዲት ታላቅ ኢትዮጵያ ለአፍሪካ ትሩፋት የምትሆን ድንቅ ሀገር መገንባት እንደምንችል ለዓለም ማሳየት ይኖርብናል። ያለፈ የኢትዮጵያ ታሪክ በመጪ ትውልዶች ላይ ሊያሳርፍ በሀገሪቱም ላይ ሊያደርስ የሚችለውን ጊዜ ጠብቆ የመፈንዳት አቅም ያለውን አደጋ በቀጥታ ጠቁመዋል ጠቅላይ ሚኒስትሩ። ኢትዮጵያውያን አብረው እያሉም አብረው እንዳልሆኑ፣ አብረው ባይሆኑም አብረው የመሆናቸውን ዘመናት የጋገሩት ገሃድ እየወጣም ውስጥ ውስጡን እየተሰለሰለም የቆየን ግንኙነትና ቁርኝት አምሳያን በዓለም ከታዩ ግንኙነቶች አጣቅሰው ጠቅላይ ሚኒስትሩ ሲገልጹ ገልጠው ካዩዋቸው የመለያየቱ ምስጢር ላይ እንደሆነ ጠቁመዋል። ከውጭ ስለሰማን እንዳለ የተቀበልነው ቢሆንም እኛ ኢትዮጵያውያን ግንቡም ስህተት ነበር። ቀዝቃዛ የሚባል ጦርነት የለም፣ ኖ ዋር ኖ ፒስ የለም፣ ያለው ፍቅር መደመርና በጓራ መጓዝ ብቻ ነው እንላለን። ግንቡ ግን አለ፣ ቆሞ ኖሯል አይግ ዘፍ እንጂ ዛሬም ይታያል። ግንቡ በብዙ መንገድ የተለያየን በመሆናችን የፈጠር ነው አይደለም ብለዋል ጠቅላይ ሚኒስትሩ። ብዙ ቋንቋ መናገራችን፣ ከተለያዩ ዘርና ጎሳ መምጣታችን፣ የማይመሳሰል ሃይማኖትና ባህል ማንጸባረቃችን፣ የታሪክ መድብላችንና የማንነት እይታችን መራራቁ፣ በሰሜን በደቡብ በምስራቅና በምዕራብ ተበታትነን መኖራችን ወይም ደግሞ በውጭ ሀገር እና በሀገር ውስጥ ተራርቀን መከተማችን አይደለም ብለዋል። ወይም ደግሞ በውጭ ሀገርና በሀገር ቤት ተራርቀን መከተማችን አይደለም ብለዋል በማከል እነዚህ በጠቅላይ ሚኒስትሩ አገላለጽ ውበት እንጂ ችግር አይደሉም፣ ጌጥ እንጂ ነውር ሊሆኑ አይችሉም፣ ሀብት እንጂ ኪሳራ አድርገን የሚቆጥራቸው አይገባም። እና ችግሩ ምን ይሆን? ምንጩስ የት ይሆን? መፍትሄውስ? ጠቅላይ ሚኒስትሩ መልስ አላቸው። የለያየንና ያራራቅን ግንብ የጥላቻ፣ የመናናቅ፣ የራስ ወዳድነትና ስግብግብነት ግንብ ነው። መቀራረብ ያቃተን የቂም የበቀል ፖለቲካ ግንብ በመካከላችን እንዲቆም ስለፈቀድን ነው። ይህ ባለፈው ዘመን ይቻል ይሆናል፣ በዲጂታል ዓለም በኛ ዘመን ግን የተከለከለ ነው ልንለው ይገባል። ዛሬም በመካከላችን የማይፈርስ ቅጥር ሆኖ ቆሞ ማየት ለእያንዳንዱ ኢትዮጵያዊ ሐፍረት ሊሆን ይገባል። በድምሩ በሰሞኑ በርካታ መልእክቶች ስናስተላልፍ እንደቆየ ነው እኛ በዚህ የመጣ ነው። በዚህ ስፍራ ያላችሁ ኦሮሞዎች፣ አማሮች፣ ትግራዮች፣ ሲዳማዎች፣ ሀዲያዎች፣ ጉራጌዎች፣ ጋምቤላዎች፣ ሀረሪዎች አፋሮች ከተደመራችሁና ውብ ከሆናችሁ ለሚኒሶታ ለሚኒያፖሊስ ጌጥና ኩራት እንደምትሆኑ ለማረጋገጥ ነው። የትናንቱን የሚኒሶታን መድረክ የቀደሙትንም የሎስ አንጀለስና የዋሽንግተን ዲሲ መድረኮች ለታዘበ ያ ጌጥና ኩራት ሆነው ይታዩ ዘንድ ለማስተዋል አያዳግትም። እናንተ ውቦች፣ ፈንዲሻዎች፣ የኢትዮጵያ ኩራት፣ የአፍሪካ መመኪያ፣ የዓለም ብርሃን እያሉ ነው ኢትዮጵያውያኑንና ትውልድ ኢትዮጵያን ሲስሉና ሲገልጹ የሰነበቱት ጠቅላይ ሚኒስትሩም የኦሮሚያው ፕሬዚደንትም። እናም ጠቅላይ ሚኒስትሩ የሃይማኖት የፖለቲካና ሌላውን ልዩነት ሳያግዳችው እባካችው ተነሱና ተቃቀፉ ብለው ሰውን ለመኑና አስተቃቀፉት። ራሳቸውም የነፃነትና የመብቶች ተሟጋች ያሉትን እዚያው መድረኩ ላይ የነበረውን ጃዋር መሐመድን ጠርተው አቀፉና ዋሽንግተን ዲሲ እና ሎስ አንጀለስ ላይ ያፈረስናቸውን የመለያየት ግንቦች ፍርስራሽ አብረን እናስዳሉ። በእርግጥ ሰው ተቃቅተዋል። በውስጡ ያለውን የፍቅር ስሜትም በተለያዩ አጋጣሚዎች በዚያው መድረክ ላይ በጩኸቱም፣ በመዝሙሩም በየንግግሩ ጣልቃ ለሚተላለፉ መልዕክቶች በሚሰጣቸው የድጋፍ ምልክቶችም ገልጿል። ብዙዎች እየተንሰቀሰቁ ሲያለቅሱም አይቻልም። አንዳንዶቹንም አነጋግሬአለሁ። አንድም ለጠቅላይ ሚኒስትሩና ለአቶ ለማ ላላቸው ፍቅርና ስለ መልእክቶቻቸው ክብደት አንድም በሚኔሶታው አዳራሽ ውስጥ ይሰማ ስለነበረው የግንቡን ጨርሶ አለመፍረስ እንዲህም እንዲያም የሚያመላክት ፍንጭ ለማንኛውም ግን ከአብዛኛው ሀሳብ ከመድረኩ የገዘፈ ገጽታ ማስተዋል የሚቻለው ያገባናል በሚሉ ለምን ብለው በሚጠይቁ ምክንያታውያን ግልጽ ውይይትና ጥረት መዶሻውን ደጋግመው ካሳረፉበት ያ ግምብ እድሜው አጭር መሆኑን ነው። ዛሬ ረፋድ ላይ የኦሮሚያ ፕሬዝደንት አቶ ለማ መገርሳ ከሚኒሶታ የኦሮሚያ ማህበረሰብ አባላት ጋር ተገናኝተው ተወያይተዋል። ዝርዝሩን በሌላ ዘገባ ይዤ መለሳሉ። በጠቅላይ ሚኒስትሩ የተመራው የኢትዮጵያ መንግሥት ከፍተኛ የልዑካን ቡድን ለአንድ ሙሉ ሰው ዕድሜ ጸንቶ የቆመውን የጸብና የመወጋገዝ ግንብ አፍርሳና ፍርስራሹንም አጽልታ እርቋንና ሰላሟን ሰሞኑን ያወጀችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ብጹዕ ወቅዱስ አቡነ መርቆሪዮስን ጨምሮና ዳጎስ ብሎ ዛሬ ማምሻውን ወደ ሀገሩ ይመለሳል። በእውኑ የጠቅላይ ሚኒስትር አብይ አህመድና የአቶ ለማ ሰሎሞንን ለዘገባው እናመሰግናለን። ሰሎሞን እንዳለው በዚህ ግንቡን እናፍርስ ድልድዩን እንገንባ ጉዞ ከጠቅላይ ሚኒስትሩ ጋር ሲዘዋወሩ የቆዩት የኦሮሚያ ክልላዊ መንግስት ፕሬዚደንት አቶ ለማ መገርሳ ዛሬ ጠዋት ለሚኒያፖሊስ ለኦሮሞ ማህበረሰብ ንግግር አድርገዋል። የኦሮሚያ ሚዲያ ኔትወርክ ኦኤምኤን ዲሬክተር ጃዋር መሐመድ ከአድማጮቹ አንዱ ነበርና ትዝታ በላቸው ስለ ንግግራቸው ጭብጥ ጠይቀዋለች። ኦሮሚያ መስተዳደር ክልላዊ ፕሬዚደንት አቶ ለማ መገርሳ ዛሬ ጠዋት በሚኒያፖሊስ ከሚገኙ ኢትዮጵያውያን ጋር እንደተገናኙ ንግግር እንዳደረጉላቸው ነው የተገለጸው። ንግግሩ በኦሮሚኛ ነው። እስቲ የንግግራቸውን አበይት ነጥብ የምትለውን ብታካፍለን። ፕሬዚደንቱ እንግዲህ በሚኒሶታ ከፍተኛ ድጋፍ አላቸው። ባለፈው ሁለት አመት ድጋፍ አላቸው። ትላንትናም ዛሬም ህዝቡ ያን ድጋፍ ስላለው ዛሬ ጠዋት ለብቻቸው ሊያነጋግራቸው እና ክብርም ሊሰጧቸው ነበር የተጋበዙት። እሳቸውን ባደረጉት ንግግር የህዝቡ አንድነት መቼውም የበለጠ መጠናከር እንዳለበት፣ ከዚህ በፊት በተለያየ መልኩ ስንጎዳዳ አንዱ አንዱን ሲያስር የነበረበት ሁኔታ ሊያበቃለት እንደሚገባ እና ኦሮሞ እንደ ብሔርም ኢትዮጵያ እንደ ሀገርም ተጠናክራ ለመቀጠል ከተፈለገ ጠንክሮ መስራት አንድነትን ማጥበቅ በሃይማኖት በአካባቢ፣ በተለያየ መልኩ መለያየት እና መከፋፈልና መናቆስ ሳይሆን መግባባት፣ በውይይት ሀገር የመገንባትና ወደፊት የመሄድ ኃላፊነት አለብን። ይህንን ኃላፊነት እየወጣን ነው። ከጎናችን ሙ የሚል ይዘት ያለውን ንግግር የተናገሩት እንግዲህ ጀዋር፣ እንደሚታወቀው አጠቃላዩ የኦሮሞ ማህበረሰብ የዚህ ለውጥ ደጋፊ ላይሆን ይችላል የሚል አመለካከት አለ፣ የሚቃወሙ አሉ። ቀደም ብሎ ኦሮሚያን ሀገር መሆን የሚያቀነቅኑ መገንጠል ማለት ነው የሚያቀነቅኑ ወይንም ደግሞ ያለው አሁን ጠቅላይ ሚኒስትር አብይ የሚያሰሙት ንግግርና አቶ ለማ መገርሳም የሚያቀነቅኑት ሀሳብ ከኦሮሞ ብሔርተኝነት ይቀንሳል ወይንም ይጋጫል የሚል አመለካከት ያላቸው በተለያዩ ጎራ የተቀመጡ ህዝቦች ወይንም ሰዎች አሉና ለዚህ ለአቶ ለማ ንግግር የሰጡት አመለካከት ወይንም አስተያየት የተንጸባረቀበት ሁኔታ አለ። አዳራሹ ውስጥ በአቶ ለማ ላይ በፕሬዚደንት ለማ ላይ እንደዛ አይነት ጥርጣሬ የለም። አመጣጡም ራሱ ወደ ስልጣንም ሲመጣ ለረጅም ጊዜ በኢትዮጵያ ውስጥ በኢትዮጵያ መንግስት እንደ ወንጀል የሚታየውን የኦሮሞ ብሄረተኛ አመለካከትና ህሳቤን በመደገፍ የመጣ ስለሆነ በሱ ላይ አይደለም በጠቅላይ ሚኒስትሩ ላይ ጥርጣሬ ነበረ። ምክንያቱም ከኦሮሞ ብሄረተኛ ንግግሮች ወጣ ወዳለ ለሚናገር መደመር የሚለው ኮንሰፕት ራሱ ግልጽ ካለመሆኑ የተነሳ አንዳንድ አልፎ አልፎ የተነገሯቸው ትንሽ ከኦሮሞ ፖለቲካ ጋር የሚጋጩ ነገሮች ስለነበሩ እርሱ ላይ ተወሰነ ጥርጣሬ ነበረ። በዛ ላይ ጠቅላይ ሚኒስትሩ ትላንትና ተጠይቀው ነበረ። ደጋግሞ ብዙ ጥያቄዎች ወደ አስራ ምናምን የሚሆኑ ጥያቄዎች ነበሩ የተጠየቁት፣ ለመግለጽ እና ለማሳየት ሞክረዋል። በግልም አወያይቻቸው ነበረ ሁለቱን እየተረዳው ያለሁትም ለሀገሪቷ የሚጠቅመውም ብዝሃትነትን ያከበረ በብሔር ብሔረሰቦች፣ በሃይማኖቶች መካከል መከባበር እኩልነት ላይ የተመሰረተ ህብረ ብሔራዊ ዲሞክራሲያዊ ስርዓት ለመገንባት ፍላጎት አላቸው። ያገላለጽ ልዩነት ከሆነ እንጂ እነሱ የሚሉትና የሌሎች የሚሉትም ብዙ የተራራቀ አይደለም። ኦፍኮርስ በኦሮሞ ብሔረተኞችም ሆነ በኢትዮጵያ ብሔረተኞች ፈንጠቅ ፈንጠቅ ያሉ ወደ ዳር የወጡ አመለካከቶች አሉ። ከጠቅላይ ሚኒስትሩም ሆነ ከፕሬዚደንቱ ጋር ሙሉ በሙሉ ባይስማሙም፣ ጠቅላይ ሚኒስትሩም ሆነ ፕሬዚደንቱ አንድ ሁሉም እንዲደግፋቸው እያደረገ ያለ ነገር አለ። ይሄ ምንድን ነው? ለውጥ ለማምጣትና ሀገሪቷን ወደ ዲሞክራሲያዊ ስርዓት ለማሸጋገር ቁርጠኛ መሆናቸው፣ ዱላን ጠመንጃንና ጠብን ከፖለቲካ ለማውጣት ይወሱ ያላቸው እርምጃ ማንኛውም ሀሳብ ልገንጠልም ሆነ ልጠረዝ የሚለው በፖለቲካ ገበያው ላይ በፖለቲካል ማርኬት ፕሌስ ላይ በእኩልነት ተከብሮ መቅረብ እንዳለበትና አንዱ መታፈን እንደሌለበት የሚል ንግግር ስለሚያደርጉ ይህንን ደግሞ በተጨባጭ እያሳዩ ስለመጡ ሚኔሶታ እንግዲህ እንደሚታወቀው ጠንካራ የኦሮሞ ብሔረተኝነት፣ ጠንካራ የሶማሌ ብሄረተኝነት ያለበት ከተማ ነው። ህዝቡ ሙሉ በሙሉ እነሱ የሚሉትን ይወስዳል ይቀበላል ባንልም ሀሳብን ለማሸራሸር ሀሳብን ለማዳመጥ ዝግጁ የሆኑ አመራሮች ስለሆኑ ከበሬታ፣ ድጋፍ ባይሆን ራሱ ብዙ ከበሬታ እንዳገኙ ያየሁት የኦሮሚያ ሚዲያ ኔትወርክ መስራችና መሪ በጣም ነው የማመሰግነው ጀዋር መሐመድ ስለሰጠኸኝ አስተያየት በጣም አመሰግናለሁ። ትዝታ፣ እኔም ከልብ አመሰግናለሁ። የተጀመረው ለውጥ እንዳይቀለበስና እንዳይቀጭጭ ከመቼውም በላቀ ደረጃ የበኩሌን እወጣለሁ ሲል ሰማያዊ ፓርቲ አስታወቀ። አዲሱ ጠቅላይ ሚኒስትር በመውሰድ ላይ ናቸው ያላቸውን የፍቅርና የማግባባት እርምጃዎች አጥብቆ እንደሚደግፍ ተናገረ። በሀገር ውስጥና በውጭ ሀገር የሚገኙ ኢትዮጵያውያን የፖለቲካ ኃይሎችም ተመሳሳይ እርምጃ እንዲወስዱ ጥሪውን አቅርበዋል። መለስካቸው አመሃ ዝርዝር አለው። ሰማያዊ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ ስብሰባ ያሰራቸው የጽሁፍ መግለጫ እንዳመለከተው በኢትዮጵያ ላለፉት ሦስት ወራት የታየው የለውጥ ጅማሮ ይበል የሚያሰኝ ነው ሲል ያሞግሳል። አክሎም በዶክተር አብይ አህመድ የሚመራው የለውጥ ኃይል ሕዝብን በማቀራረብና አገራዊ መግባባትን ከምንም ጊዜ በላይ በማቀንቀን ለዲሞክራሲያዊ ሥርዓት ግንባታ ሁሉም የበኩሉን አስተዋጽኦ እንዲያበረክት መንገድ እየጠረገ ይገኛል ሲል አሁን በሀገሪቱ እየተካሄደ ነው የሚለውን ለውጥ የሁሉም ሕዝብ ፍላጎትና ምኞት እንደነበረ ሕዝቡም ለዚህ መስዋዕት ሲከፍል እንደነበረ ይጠቁሟል። የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበበ አካሉም አሁን ላይ ለታየው የለውጥ ተስፋና እሱን ተከትሎ ለሚታየው መግባባት አገር ወዳድ ኢትዮጵያዊ ሁሉ ታላቅ መሥዋዕትነት የከፈለበትና እየከፈለ ያለበት ነው። ሰማያዊ ፓርቲም በከፍተኛ ሕዝባዊ ተጋድሎና መራር ትግል የተገኘውን የለውጥ ጅማሮ ሙሉ በሙሉ እውቅና በመስጠት የለውጥ ተስፋው እንዳይቀለበስና እንዳይቀጭጭ ከመቼውም ጊዜ በላይ በላቀ ደረጃ የበኩሉን ኃላፊነት ይወጣል ከሐምሌ 20 ቀን 2010 ዓ ም ጀምሮ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሰሜን አሜሪካ ያደረጉት ጉዞ ስኬታማ መሆኑ በብርቱ አስደስቶናል የጠቅላይ ሚኒስትር አብይ አህመድ የአሜሪካ ጉብኝታቸውና እዚያም በአጭር ቀናት ያከናወኑት ስራ የአገሪቱን ታሪክ የሚለውጥ እንደሆነም የሰማዊ መግለጫ በአድናቆት ይመለከታል። ላለፉት አራት አስር ዓመቶች በላይ በኢትዮጵያ ሰፍኖ ነበር ያለው የአምባገኖች ሥርዓት አገሪቱን ለተለያዩ ቀውሶች እንደዳረጋትም ያስታውስና ኢትዮጵያ በዜጎቿ ስደት በዓለም ታውቃለች። ይህ ታሪክም ተቀይሯል ይላል። አቶ አበበ አካሉም ይህን ታሪክ ለመቀየርና በመላው ዓለም የተበተኑ ኢትዮጵያውያን ወደ አገራቸው ለመሰብሰብ ጠቅላይ ሚኒስትሩ እየወሰዱ ያለውን የፍቅርና የመግባባት አዎንታዊ እርምጃዎች አጥብቀን እንደግፋለን። በተለይም በአገር አሜሪካ ላለፉት ሁለት አስርተ ዓመታት ለሁለት የተከፈለውን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ወደ አንድ ለማምጣት የደረገው ሽምግልና ሙሉ ለሙሉ መሳካቱና በሀገር ውስጥ የኢትዮጵያውያን ሙስሊም ወገኖቻችን መሃል ተፈጥሮ የነበረውን አለመግባባት ማስወገዳቸው በብርቱ አስደስቶናል። ከተለያዩ መቀመጫቸውን ከሀገር ውጭ ካደረጉ ሰላማዊ የፖለቲካ ፓርቲዎች፣ ከሲቪክ ማህበራትና እንደዚሁም ነፍጥ አንግበው ሲታገሉ ከነበሩ ድርጅቶች ጋር ያደረጉት ፍሬያማ ውይይት ከመቼውም ጊዜ በላይ ውጤቱ የጎመራ ሆኖ አግኝተ ነዋል መግለጫው አክሎ በውጭ ለሚኖሩ ኢትዮጵያውያንም ጥሪ አድርጓል። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንም ከመቼውም ጊዜ በላይ በህዝብ ብርቱ መስዋዕትነት የተገኘውን ይህንን የለውጥ ጅማሮ በመደገፍና የለውጥ ሂደቱም ተዋናይ ለመሆን ቁርጠኛ የሆኑ ዘንድ እየጠየቅን ትናንት ወደ ሀገራቸው እንዳይገቡ በሩ የተከረቸመባቸው ሁሉ በአንድነት ተሰባስበው ኢትዮጵያን በጋራ ወደ ከፍታ ማማ ላይ እንድናወጣት ፓርቲያችን ሰማያዊ ጠንካራ ጥሪውን ያቀርባል። ጋዜጠኞች በተሰጠው የፓርቲው መግለጫ ላይ የተለያዩ ጥያቄዎችን አንስተዋል። በተለይም ፓርቲው ቀደም ሲል ያቀርብ የነበረውን የሽግግር መንግሥት ጥያቄ ዛሬ ትቶት እንደሆነም ተጠይቋል። ምክትል ሊቀመንበሩ አቶ ጌታነህ ባልቻ ዘርዘር ያለ መልስ ሰጥተውበታል። እኛ አሁን የምናየው በተለይ አሁን እስከ 2012 ድረስ ያለው የሽግግር ስርዓት ነው። ራሱ ብሔራዊ እርቅ እየተፈጸመ ነው እያለ ያለው ፖለቲካ ድርጅቶች በነፃነት መንቀሳቀስ የምንችልበት ምህዳር እየተከፈተ ነው ያለው ታስረውብን የነበሩ ብዙ አባሎቻችን እንዲሁም የህሊና እስረኞች ጋዜጠኞችም ጭምር እየተፈቱም ያለው ይሄ እንደ አንድ መደላደል እዚህ ሀገር ውስጥ ለሚደረገው ሽግግር አስተዋጽዋል። እነዚህ ባልተፈቱበት ይሄ ሁላ ነገር በነበረበት በጭንቀት ጊዜ ያኔ የነበረው ሁኔታ እና ዛሬ ላይ ያለው ይለያያል ነው አውድ። ስለዚህ ዛሬ ላይ የምናነሳው በዋነኝነት የጀመርነውን ለውጥ እንቅስቃሴ የማያደናቅፍ ምንም ነገር እንዳይፈጠርብኝ በዚህ ሂደት ውስጥ ከሄድን እኛ እንደ ፖለቲካ ድርጅት ተወዳድረን አማራጫችን አቅርበን ለህዝባችን ጋር አደራጅተን ጭምር የሚሰጠንን ድምፅ ታሳቢ በማድረግ ለዚህ ሀገር ለውጥ መጥጋት መስራት እንችላለን፣ አማራጭም አለን የሚለው ነውና በዛ እንዲታይ ነው። ሰማያዊ ፓርቲ በዚህ አጋጣሚ የታላቁን የህዳሴ ግድብ ግንባታ በበላይነት ሲመሩ በነበሩት በኢንጂነር ስመኘው በቀለ ሞት የተሰማውን መሪር ሀዘን እየገለጸ የወንጀሉ ሁኔታ ልዩ ትኩረት ተሰጥቶት በህግ ተጣርቶ ውጤቱ ለህዝብ ይፋ እንዲደረግ ሲል ጠይቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ክቡራትና ክቡራን አድማጮቻችን የማክሰኞ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራቸውን እንድትቆዩ ከአክብሮት ጋር እንጋብዛለን። ለሁለተኛው አጋማሽ ወደ ያዝናቸው ዝግጅቶች እንሻገር። በኢንጂነር ስመኘው በቀለ ሞት ማዘናቸውን የገለጹ የተለያዩ ከተሞች ነዋሪዎች ትላንት የሻማ መብራት ስነስርዓት አካሂደዋል። የኢንጂነሩ ሞት ያስቆጣቸውና የምርመራው ውጤት በፍጥነት እንዲገለጽ የጠየቁ የአንዳንድ ከተሞች ነዋሪዎች ከፖሊስ ጋር ተጋጭተዋል። እስክንድር ፍሬው ከአዲስ አበባ ዝርዝራለው። የተጠናቀቀ የህዳሴ ግድብ ዋና ስራ አስኪያጅ የኢንጂነር ስመኘው በቀለ ቋሟሟት ያስከተለው ሀዘን የቀሰቀሰው ቁጣ ግን አገር አቀፍ ነው። ይህንኑ ተከትሎ በተለያዩ የአማራ ክልል ከተሞች የሻማ ማብራት ስነ ስርዓት ተካሂዷል። ኢንጂነር ስመኘው በቀለ ተወልደው ባደጉበት ጎንደር አካባቢና በሌሎችም የአማራ ክልል ከተሞች የታየው ሀዘን ከፍተኛ መሆኑም ተገልጿል። የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን እንደሚያብራሩት በክልሉ የተፈጠረው ሀዘን ሻማ በማብራትና በልዩ ልዩ ስነ ስርዓቶች ተንጸባርቋል። ጉዳዩ እንደተሰማ በልዩ ልዩ የክልላችን ከተሞች የተለያየ ህብረተሰብ ክፍል በየአካባቢው ሀዘኑን ገልጿል። ቁጣም ፈጥሯል። ቁጭትም ፈጥሯል። አንዳንዶቹ አካባቢዎች ወጣቶች ወደ አደባባይ ወጥተው በመሰብሰብ ጉዳዩን አውግዘዋል። ሀዘናቸውንም ገልጸዋል። ለምሳሌ እንደ ባህር ዳር፣ ጎንደር ምናምን የመሳሰሉ አካባቢዎች ሰፋ ይላል። ባህር ዳርን ወስደን ስናይ በተወሰኑ አካባቢዎች ወጣቶች እና የአካባቢው ህብረተሰብ ድንኳን ተክሎ ሀዘኑን ገልጿል። ሻማ ማብራት የተከናወነባቸው አካባቢዎች ከተሞች አሉ። ልክ የራሳቸው ዘመድ እንደሞተባቸው አይነት ማለት ነው። ድንኳን ተክለው፣ አዎ፣ ልክ ቤተሰብ እንደሞተ በከተማው ባህር ዳር ለምሳሌ የተለያዩ አካባቢዎች ድንኳን ተክሎ ነው የአካባቢው ህዝብ ሀዘኑን የገለጸው፣ እዛው ሬሳ እንደወጣ ያህል አድርጎ ማለት ነው እና የኢንጂነር ስመኛውን ፎቶ በትላልቁ በማሳተም ሻማም ይዞ ኢንጂነርን በመዘከርም ሀዘኑንም ቁጭቱንም በመግለጽ በሂደቱም ደግሞ መንግስት እነዚህን ወንጀለኞች ወደ ህግ እንዲያቀርብ እና የደረሰበትን ደረጃም ለህዝቡ እንዲያሳውቅ ጥያቄ በመጠየቅ እና በመሳሰሉት በታላቅ ሀዘን ነው ህብረተሰቡ። ግፊቱ ምን ያህል ነው? ከህብረተሰቡ እየመጣ ያለው ወንጀለኞቹ ወይም የኢንጂነር ስመኘው በቀለ አሟሟት ተጣርቶ ይፋ እንዲደረግ የሚጠይቀው ግፊት ማለቴ ነው። ያው እንግዲህ ምንድነው፣ ሁሉም ሰው የክልሉ መንግስትም ጨምሮ የእኛን ክልል መንግስትም ጨምሮ በአቋም መግለጫም ጭምር ተገልጿል። በክልሉ ሚዲያም ያው ወንጀለኞች እና ተጠርጣሪዎች በአጠቃላይ ለህግ እንዲቀርቡ መንግስትም የደረሰበትን ፖሊስ የደረሰበትን የመረጃ ደረጃ ለህብረተሰቡ እየገለጸ ህብረተሰቡ በቂ መረጃ እንዲያገኝ ማድረግ እንደሚያስፈልግ በክልሉም እንደ አቋም መግለጫም ገልጾታል። ይሄ ደግሞ ህብረተሰቡ በየአካባቢው መንግስት እነዚህን ጥፋተኞች ወንጀለኞች ለህግ ያቅርብልን እና መረጃ ሚስጠን የሚል በአደባባይም በመውጣት ጭምር በልዩ ልዩ አግባቦች ሲገልጽ ነው የቆየው። እና በተናጠል ከመግለጽ በጋራም በመግለጽ እና በአደባባይ ጭምር በመውጣት በተለያዩ ከተሞቻችን የተገለጸ ነው። ትናንት በአዲስ አበባ የተካሄደው የቀብር ስነ ስርዓትም ቁጣ የተቀላቀለበት ትዕይንት ያስተናገደ ነበር። የከተማዋ ነዋሪዎች ለኢንጂነር ስመኘው የመጨረሻውን ስንብት ማድረግ ያለባቸው በመስቀል አደባባይ በተዘጋጀው ስነ ስርዓት ላይ እንደሆነ የቀብሩ አስተባባሪ ኮሚቴ ቀደም ሲል አስታውቁ ነበር። በኢንጂነር ስመኘው ሞት በከፍተኛ ሁኔታ የጠቆጡና በቅድስ ሥላሴ በተካሄደው ስነ ስርዓት ላይ ጭምር መገኘት የፈለጉ ነዋሪዎችም ናቸው ከፖሊስ ጋር ግጭት ውስጥ የገቡት። ይህንኑ ተከትሎ ፖሊስ አስለቃሽ ጋዝ መጠቀሙንም የአይን ማኞች ገልጸዋል። የታላቁ የህዳሴ ግድብ ስራ አስኪያጅ ኢንጂነር ስመኘው በቀለ ከዚህ ዓለም በሞት የተለዩት ባለፈው ረቡ ሐምሌ 19 ነው። መኪናቸው ውስጥ በጥይት ተመተው የተገኙት የኢንጂነር ስመኘው በቀለ አሟሟት እየተጣራ መሆኑን የፌዴራል ፖሊስ ቀደም ሲል አስታውቋል። ሰኔ 16 በዚሁ በመስቀል አደባባይ እየደረሰውና የሁለት ሰዎችን ህይወት ያጠፋው የቦምብ ፍንዳታ የምርመራ ውጤት ባልተገለጸበት ሰዓት ነው ኢንጂነር ስመኘው በዚሁ ስፍራ ተገለው የተገኙት። እነዚህ ሁኔታዎች ያስቆጧቸው የተለያዩ የህብረተሰብ ክፍሎችም ናቸው የተፋጠነ ፍትህ እየጠየቁ የሚገኙት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የመጨረሻው ዘገባችን ላይ ደርሰናል። ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ በካሊፎርኒያዋ ሎስ አንጀለስ ከተማ ከኢትዮጵያውያንና ትውልድ ኢትዮጵያውያን ጋር ለመገናኘት ባደረጉት ጉዞ በአውሮፕላን ጣቢያ ተገኝተው ከተቀበሏቸውና ከዝግጅቱም አስተባባሪ ኮሚቴ አባላት አንዱ ፕሮፌሰር አለማየሁ ገብረ ማርያም ናቸው። ባጭሩ አልማርያም ፕሮፌሰር አለማየሁ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የሕግና የአሜሪካ ሕገ መንግስት ምሁር ናቸው። ስለ ተደረገው አቀባበልና ስለ ልኡካኑ የሎስ አንጀለስ ቆይታ ትዝታ በላቸው አነጋግራቸዋለች። ስሜቱ በግሌ ልጀምርና በጣም የተደበላለቀ ነበረ። ከአውሮፕላን ሲወርዱ ይሳያቸው ደስታው ስንጨነቅበት የነበረው መቼ ይመጣሉ መጡ ሄዱ የሚለው ነገር በቃ መንፈሴ በጣም ተደብላልቆ ነበር እና ወርደው ከአውሮፕላን ሊጨብጡን ሲመጡ እንኳን ደህና መጣችሁ እንኳን ብዬ መናገር አቃተኝ። በጣም ስሜታዊ የሆንኩ እንደው እምባም ተናነቀኝ። እንደው ዝም ብዬ ብቻ እጅ መንሳት ሆነ ምንም። በጣም በጣም የሚደነቅ አይነት ሁኔታ ነበር። የሚደንቀው ነገር እኮ እነዚህን ሰዎች አይቻቸው አላውቅም። የዛሬ ስድስት ወር ማን እንደሆኑ አላውቅም፣ ግን በቃ ለአንድ ሰው የራሱ ወይ ቆይቶ ልጁን ሲያገኝ ወይ ወንድሞቹን ሲያገኝ አንድ አይነት ስሜት አለ እና እንደዚህ ቃል አጥሮኝ አያውቅም። ያው ጠበቃ ቃል አጠሮ ሲባል የዛን ቀን ግን ከአሮፕላን ሲወርዱ ምንም በቃ ዱዳውንኩ ማለት ይችላሉ። በጣም በጣም ፕሮፌሰር አል እንግዲህ እዚህ መሀል እርግጥ ነው እነኝን ሁለት ሰዎች አያውቋቸውም። ያው ባለፉት ሶስት አራት ወራት ሲጽፉ ሲናገሩ የነበሩትን ሲያነቡ ነበር። መሀላችሁ ያለችው ግን እርሶም ስለ እሷ ሲጽፉ ሲያስተምሩ ሲታገሉ የነበረችው ኢትዮጵያ ናት። በእነኚህ ሁለት ሰዎች መካከል ለኢትዮጵያ ያለትን ግብ ነው ያዩት ብል አልሳሳትም። አይ ከዛም ያልፋል እንጂ ከግቡም አልፈው ፍቅሩን ነው የሚያሳየው። ምክንያቱም እነዚህ ሰዎችና እኔ የሚያገናኘን እሱ ነው ኢትዮጵያዊነታችን፣ እምነታችን፣ ህብረታችን፣ መንፈሳችን፣ ቅንነታችን ለግላችን ምንም ሳንፈልግ ይህችን ኢትዮጵያ የምትባለውን ሀገር አሰባስበን እኔም ባለችኝ አቅም በጽሁፍ ሆነ በሌላ መንገድ እነሱ ደግሞ በየቀኑ እየተጨነቁ እየተጋደሉ የሚመጣባቸውን ተጽዕኖ እየተቀበሉ ስድቡንም ትችቱንም የሚለፉበት ነገር ስለሆነ ያስተሳሰረች የሚመስለኝ ኢትዮጵያዊነት የምትለዋ መንፈስ ናት። አቶ ለማ እንዳሉት ሱስ ናት። እንግዲህ ሁላችንም ያቺ ሱስ ስላለችብን ይመስለኛል። በቃ ሁልጊዜ ሀያ አራት ሰዓት ምታሰራን ብዬ ነው የምገምተው። ያው ለእርስ በርስ ያላችሁን አድናቆት በተመለከተ ወይንም ፍቅር በተመለከተ ሳይገቡ እርስዎ ቀድመው በሰጡን አጭር ቃለ ምልልስ ልጄን ወይንም ትንሽ ወንድሜን ለመቀበል እንደምጠብቅ ነው ብለው ነበር ጠቅላይ ሚኒስትር አብይ አህመድ አውሮፕላኑ አርፎ ስትገናኙ ሲናገሩ እንደሰማሁት የጠፋ ታላቅ ወንድሜን አልሰሙም? እርሶ ያሉትን በእርግጥ እርግጠኛ ነኝ አልሰሙም። ምክንያቱም ለእኛ ጣቢያ ነው የተናገሩትና ያ ደግሞ በአየር አልተላለፈም። እሳቸውም ደግሞ ፕሮፌሰር አለን ሳገኝ የጠፋው ታላቅ ወንድሜን እንዳገኘሁ ነው ያሉት። በጣም በጣም ነው የሚገርመው። እንግዲህ ከኚህ ሰው ጋር ተገናኝተን አናውቅም፣ ግን ያው የመንፈስ ግንኙነት እንደማለት ነው። እኔም አያቸው እንደ ወንድሜ ነው። ከአሁኑም በፊት በጽሁፍ ገና ሲጀምሩ ወርም ሳይሞላ የተናገርኩት ነገር ነው ይሄ ምንድን ነው። እኝን ሰው እንደ ፕራይም ሚኒስተር አይደለም ማያቸው ወይንም እንደ ሀገር መሪ ሳይሆን፣ በቃ እንደ ወንድም፣ እንደ ልጅ፣ እንደ አንድ ዘመድ አድርጌ ነው ማያቸው። ለምን እንደሆነ ግን አልገባኝም። ስለዚህ እሳቸውን መጥተው ወርዶ ይሄንን ሲናገሩ እኔም ለራሴ ገረመኝ፣ በምን አይነት እንደዚህ አይነት ስሜት ልንካፈል ቻልን የሚለው እኔንም በጣም አስደንቆ ሰውም እንደዚህ እያለ ይጠይቀኛል፣ እንዴት ነው ሲል ለማብራራት የሚችለው አይነት ነገር አይደለም። ፕሮፌሰር አለማየሁ ገብረ ማርያም እስቲ ጠቅለል አድርገው ምሽቱ ላይ የነበረውን የህዝቡን ስሜትና ጠቅላይ ሚኒስትር አብይ አህመድ ደግሞ ከተነጋገሩት ውስጥ ለሁሉም ሰው ይጠቅማል ብለው የቀሰሟትን ያጋሩን። እሺ፣ እሺ፣ እንግዲህ መጀመሪያ ይህን ለሰምርመት የምፈልገው ነገር ምንድን ነው፣ በጣም ታሪካዊ የሆነ ጉብኝት ነው። ለምንድን ነው በማናቸውም የዓለም ታሪክ እስከ ዛሬ ድረስ ተሰርቶ ታይቶ የማይታወቀው ምንድን ነው? አንድ ሀገር መሪ ወደ ሌላው ሀገር መጀመሪያ ሲሄድ የመንግስት ጉብኝት ወይንም የስቴት ቪዚት የሚሉት አለ። እሱን አድርጎ ነው የሚሄደው እንጂ ማናቸውም መሪ ገና ስልጣን ላይ ወጥቶ አይ በሌላው ሀገር ሄጄ ወገኖቼና ዜጋዎችን አነጋግራለሁ፣ የሀገሪቱን መንግስት ሌላ ጊዜ አነጋግራለሁ የሚል ነገር ተሰምቶም ታይቶ አይታወቅም። ይሄ እንግዲህ ለእኛ በጣም በጣም የሚያስደስትና ምን አይነት ለእኛ ፍቅር እንዳላቸውና ለእኛ ለሀገራችን ምን ያህል ዋጋ እንዳለን ነው የሚጠቅሱ። ለምሳሌ ማንዴላ እንኳን ያኔ በተፈቱ ጊዜ የዓለምን ህዝብ ለማነጋገር ነው እንጂ መጡት የራሳቸውን ህዝብ ብለው የፈለጉት አልነበርም። በሁለተኛ ደረጃ ታሪካዊ ነው የሚልበት ምንድን ነው? አንድ የኢትዮጵያ ሀገር መሪ እኛ እንግዲህ ባለፉት አርባ ሀምሳ ዓመታት የኢትዮጵያ መንግስትና በአሜሪካ ያለ ዳያስፖራዎች ሆድና ጀርባ ሆነን ነው ይኖር ነው ሁልጊዜ ስንናኮር ስንጣላ ቲማቲም እና እንቁላል ስንወራወር የኖር ሰዎች አሁን እሳቸው ይመጣሉ በሚባልበት ጊዜ ተባብረን ያለ የሌለውን ያለን፣ ጉልበታችን፣ ጊዜያችን ሁሉ አጥፍተን ተባብረን ይህንን እንደዚህ አይነት ደማቅ አቀባበል ልናደርግላቸው ቻል። ስለዚህ ያለው ቅራኔና ጥላቻም ሆነ ሁሉም ነገር እስኪን ዲፕ እንደሚሉት ከቆዳችን ስር አያልፍም ማለት ነው። በሌላ በኩል ደግሞ አብረን የመስራትና የመተባበር እንደሚቻል ነው እያሳዩን። በጣም ደስ ያለኝ ነገር በተለይ አቀባበሉ ላይ የኢትዮጵያ ቀን በታወጀ ጊዜ በጣም ነበር ኩራት የተሰማኝ። የከተማው ከንቲባ ወጥተው የተናገሩት ነገር እኔ እንኳን በከተማው ብቻ ስም ሳይሆን በጥቁርነቴ ጠቅላይ ሚኒስትር አብይን መቀበሌ ለእኔ እና ለጥቁር ሕዝብ በአሜሪካ ውስጥ በጣም ክብርና ደስታ ያሰማኛል ሲሉ በጣም ልቤን ነበር የነካው። ሌላ ነገር መጥቀስ እፈልገው ምንድን ነው ይሄ ሁሉ የጠቀሻቸው ሰዎች የመጡት አብዛኛው ከምዕራብ ግዛቶች ነው። ከካሊፎርኒያ፣ ከዋሽንግተን፣ ነቫዳ፣ ኮሎራዶ፣ ከካናዳ ሁሉ ድረስ የመጡ ኢትዮጵያኖች ነበሩ። በእኔ ግምት እንዳየሁት ዘጠና በመቶ በእኔ ግምት ከአርባ ዓመት በታች ነው ወጣት ወጣት ብቻ ነበር ያጥለቀለቀው እና ይሄ እንግዲህ በኢትዮጵያ የሚያሉት ወጣቶች ትውልዱ መቀየሩን ነው የሚያሳየው። በተለይ ሌላ አይነት ጠና ላለን ሰዎች ምን አይነት አዲስ ትውልድ እንደመጣና ና እንደተካን ነው ማየው እና ጠቅላይ ሚኒስትሩም ሆኖ አቶ ለማም ሆኖ እኛን ተክተው ወደፊት እንደሚሄዱ ሳይ በልቤ የተሰማኝ ኩራትና ደስታ እንዲህ ነው ልልሽ አልችልም። ምክንያቱም ላለፉት አስራ ሶስት ዓመታት በጣም ልቤ ያዝን ነበር። መሟገጥ መጨቃጨቅ ያለው መንግስት ከተባለው ጋር ስለሆነ ይህንን ሳይ በጣም ነበረ መንፈስ የተደበላለቀው እንግዲህ ቀደም ብሎ እንደ ገለጹልንም ለመቀበልም ተቃርኖ የነበረ ማህበረሰብ አንድነት መጥቶ ነው እና እዚህም መደመር ነበረ ማለት ነው። ጠቅላይ ሚኒስትር አብይ አህመድ እንደሚሉት እናንተም ተደምራችሁ ነው የጠበቃችሁት። ካሊፎርኒያ ግን አንዳንድ ቅራኔ አለ። ሎስ አንጀለስ ውስጥ በተካሄደው ስብሰባ ላይ ከብዙ ከሩቅ ቦታ መጥተን ልንገባ አልቻልንም፣ ተከለከልን የሚሉ እዛ ያለ ዘጋቢያችንን አነጋግረው ነበርና ስለዛ የሚያውቁት አለ፣ ወደ አዳራሹ መሄድ እንዳልቻሉ። እንግዲህ አይ አዳራሹ የዩኒቨርስቲ ሰዘን ካሊፎርኒያ ያለ ነው። ጌለን ሰንተር የሚባል ነው። የሚችለው አስር ሺህ ነው ያ ግን አስር ሺውን በሙሉ መጠቀም አይቻልም። ምክንያቱም ይሄ ሲክረት ሰርቪስ የሚሉት አለ የእነሱ ሴኪሪቲዎች ምናምን የተወሰኑትን ቦታዎች ሰው እንዳይቀመጡባቸው ያደርጋሉ። ስለዚህ ያን ያህልም ቢኖረን የተቀነሰ መቀመጫዎች ናቸው የሚፈቀዱት የነበረ አንደኛው ምክንያት እሱ ነው። ሁለተኛ በሎስ አንጀልስ ውስጥ አንድ ቦታ ለመከራየት፣ ለምሳሌ ሰላሳ ሺህ ሰው ወይንም ከዛ የበለጠ ሰው ለመከራየት ከስድስት ሰባት መቶ ሺህ ብር በላይ ይጠይቃል። ይሄን ደግሞ የዚህ አይነት ገንዘብ ለማጥፋት አይቻልም። ስለዚህ የተገኘ ቦታ እሱ ስለሆነ ግን ደግሞ በተቻለን ቦታ ይሄ እንደ ሳተላይት የሆነ የማይክሮሶፍት ሴንተር የሚባል አንድ ስድስት ሺህ ሰው የሚይዝ እሱን ደግሞ እንደ ቴሌቪዥን የሚታይበትን እሱንም አዘጋጅተን ነበረ። ግን በተቻለን መጠን ከውጭም የመጡትን ውስጥ የገቡትንም ለማሟላት ሞክረናል። እንግዲህ አንደኛው ነገር ሁሉም ሰው በነፃ እንዲገባ እና ሁሉም ሰው እኩል እድል እንዲኖረው ነው ያደረግነው። ስለዚህ ማናቸውም ሰው በተወሰኑ ሰዓቶች መጥቶ ትኬቶቹን እንደደረሰው ተቀብሎ ነው የሄደው። ስለዚህ በሚቀጥለው ጊዜ እንግዲህ በሚቀጥለው ጊዜ አሁን ያመለጣቸው ሰዎች ከጠቅላይ ሚኒስትሩ ጋር መገናኘት ያልቻሉ አሁን ወደፊት ሊገናኙ ይችላሉ። እርስዎ የሚጨምሩት ካለ ድሉ ልስጥ እና ፕሮፌሰር አለ እዚህ ላይ ያጠቃላለሁ። እሺ መጥቀሴ የሚፈልገው ምንድን ነው፣ የሰጡን መልእክት በጣም አስደሳች ነው። ግንቡንና ፍርስ ድልድይ እንስራ የሚባለው ይሄ የጥላቻውን የክፋቱን የጠጣሪውን የመናናቁን የመሰዳደቡን መሰዳደቡን ግንብ አፍርሰን አዲስ ድልድይ በፍቅር በእርቅ በሰላም የሚለው ነገር ህዝብ በደንብ አድርጎ ገብቶታል ተገንዝቦታልን በሰላም ላይ የሚያውለው ይመስለኛል። በሌላ ነገር እሳቸው አንድ የጠቀሱት ነገር አለ ለእኛ እንደ ቻሌንጅ ወይንም አድርጉ ብሎ የጠየቁን ይህም የዳያስፖራ ትረስት ፈንድ የሚባል ነገር ነው። የአደራ ገንዘብ አሜሪካም ሆነ በሌላው ዳያስፖራ ያሉት አንዳንድ ብር በቀን ከቡና የምትጠጡት አውጡና አንዳንድ ብር ብትሰጡን ትምህርት ቤት እንሰራለን፣ ውሃ እናስቆፍራለን፣ መድኃኒት እንገዛበታለን፣ የህክምና መሳሪያዎች፣ እነዚህን የመሳሰሉትን ነገር እናደርጋለንና በቀን አንድ ብር ስጡን ብለዋል። እሱ ላይ ደግሞ አሁን የአደራውም ገንዘብ በግለተኛ ቦርድ የሚተዳደር ይሆናል። እሱም እኔና ሌሎች እንደዚሁ በዲያስፖራ ምሁራንና ባለሙያዎች ስራ ላይ ለማዋል እየሞከርን ነው። እሳቸው እዚህ በመምጣታቸው የኢትዮጵያ ገጽታ ተቀይሯል። ብዙ ሰው እኛን የሚያቀን በመለመን በጦርነት በምናምን ሰው እነዚህን ነገሮች ሊቀየሩ ተችለዋል። በተለይ ደግሞ አስተሳሰባችን እንድንቀይር አድርገዋል። የጥላቻ መንፈስን ወደ ፍቅር እንድናደርግ እርስ በርሳችን የምንታይበትን በመጠራጠርና በሌላ ነገር ሲሆን በአንድነታችን ኢትዮጵያዊነት የሚለውን ነገር አስተምረውን ነው የሄዱት። በግለሰብ እንደ አንድ ነገር መናገር ቢፈቀድልኝ ምንድን ነው ይሄው ከኢትዮጵያ ከወጣሁ አርባ ስምንት ዓመቴ ነው። ኢትዮጵያ እመለሳለሁ የሚልም ሀሳብም ተስፋም አልነበረኝም። እሳቸውን ካገኘ በኋላ ግን እንደገና ባለቤትነትና አገር እንዳለኝ ለመጀመሪያ ጊዜ በደንብ ተሰማኝ። አገር አለኝ የሚለውን ነገር በልቤ ላይ ቀርጸብኝ። በጣም ነው አመሰግናቸው። በጣም ጥሩ ፕሮፌሰር አለማየሁ ገብረ ማርያም በጣም አመሰግናለሁ ስለሰጡኝ ሰፋ ያለ ማብራሪያ። ዜር ስትልኝ እኛም ሌትና ቀን እንሰራለን ለሀገራችን። አመሰግናለሁ የአሜሪካ ድምጽ። እሺ፣ መልካም። የማክሰኞ ዝግጅታችን በዚሁ ይጠናቀቃል። ነገ በተለ